የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዋሽንግተን ዲሲ የሚተላለፈው የዛሬ ቅዳሜ ሚያዝያ ሁለት 2013 ዓ ም ፕሮግራማችን ጀመረ። እንደምናመሻችሁ አድማጮቻችን ወትሮም እንደምናደርገው ከዓለም ዙሪያ የተጠናቀሩ ዜናዎችን ይሆናል የምናስቀድመው። በማስከተል በርከት ያሉ ወቅታዊ የኢትዮጵያና ዓለም አቀፍ ዘገባዎች ይቀርባሉ። በደቡብ ክልል በአንዳንድ አካባቢዎች የመራጭ ምዝገባ እየተስተጓጎለ ነው ሲሉ በክልሉ የሚወዳደሩ የፖለቲካ ፓርቲዎች መናገራቸው፣ ኢዜማ አዲስ አበባ ራሷን በራሷ የማስተዳደር መብቷ ሙሉ በሙሉ እንዲተገበር ተግተን እንሰራለን ማለቱ፣ የኢትዮጵያ የሰብአዊ መብቶች ድርጅት ህብረት ኢሰመድህ በስድስተኛው ሀገራዊና ክልላዊ ምርጫ የሰብአዊ መብት ጥሰት እንዳይፈጸም ካልተቻለም መጠኑን ለመቀነስ እየሰራ መሆኑን ማስታወቁ በትግራይ ክልል ከቀያቸው ለተፈናቀሉና ለተቸገሩ መርጃ ከሀገር ውስጥና በውጭ ከሚኖሩ ኢትዮጵያውያን ብዙ ሚሊዮን ብር መሰባሰቡ ለዛሬ ምሽት ከተሰናዱ ዘገባዎች ጥቂቶቹ ናቸው። ኮቪድ-19 ሌላው የምሽቱ ትኩረታችን ይሆናል። ምሽቱን የማስተናግዳችሁ ቆንጅ ይታየ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን እንድታመሹ በትህትና እንጋብዛለን። አሁን ያለም ዜና። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ጽዮን ግርማ ነኝ። ግብጽና ሱዳን የግድብ ባለሙያዎችን እንዲሰይሙ ኢትዮጵያ ጥሪ ያቀረበች ኢትዮጵያ ሁለተኛውን ዙር የህዳሴ ግድብ ሙሌት ከመጀመሯ በፊት መረጃ መለዋወጥ እንዲቻል ግብጽና ሱዳን ባለሙያዎቻቸውን እንዲሰይሙ የኢትዮጵያ ዋና ተደራዳሪ የሆኑት የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ በደብዳቤ መጠየቃቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር በፌስቡክ ገጹ ላይ አስፍሯል። ኢትዮጵያ የህዳሴ ግድቧን ሁለተኛ ዙር ሙሌት በመጪው ሐምሌና ነሐሴ የክረምት የዝናብ ወቅት እንደምታከናውን በመግለጽም በሶስቱ ሀገራት በኩል አስፈላጊውን መረጃ መለዋወጥ እንዲቻል ባለሙያዎቻቸውን እንዲመድቡ በሚኒስትሩ ደብዳቤ ጥሪ አቅርባለች። የጥሪው ደብዳቤ የተጻፈው ከዚህ ቀደም ሶስቱ ሀገራት ገለልተኛ ብሔራዊ የሳይንስ ቡድን አማካኝነት በደረሱበት ስምምነት መሰረት እንደሆነ ጠቅሶ በዚህ የጊዜ ሰሌዳ መሰረትም የግድቡን መሙላት ስራ የሚከናወነው በሐምሌና ነሐሴ እንደሆነና የዝናቡን ሁኔታ ከግምት ውስጥ አስገብቶ እስከ መስከረም ወር ሊገፋ እንደሚችል ተገልጿል። የተጠቀሰው የክረምት ወራትና የህዳሴ ግድቡ ሁለተኛ ዙር ሙሌት ጊዜ መቃረቡም በደብዳቤ ላይ ተጠቁሟል። ኢትዮጵያ ይህንን ደብዳቤ የጻፈችው የአፍሪካ ሕብረት የወቅቱ ሊቀመንበር በሆኑት የኮንጎ ዴሞክራሲያዊት ሪፐብሊክ ፕሬዚዳንት ፌሊክስ አንቷና ሺሴዴክ የአደራዳሪነት ዋና ከተማይቱ ኪንሻሳ ላይ ባለፈው ሳምንት ተጀምሮ የነበረው የኢትዮጵያ የሱዳንና ና የግብጽ ድርድር ያለ ስኬት ከተበተነ በኋላ ነው። ሶስቱ ሀገራት ከስምምነት ላይ ሳይደርሱ ኢትዮጵያ ወደ ሁለተኛው ሙሌት ብትገባ ሊገመት የማይችል ትርምስ በአካባቢው ይፈጠል ይፈጠራል ሲሉ የግብጽ ፕሬዚዳንት ባለፈው ሳምንት መዛታቸውን መገናኛ ብዙኃን ዘግበዋል። በሌላ በኩል ደግሞ ኢትዮጵያ ግድቡን በመሙላት ካልቀጠለች ከተቋራጩ ኩባንያ ጋር በገባችው ውል መሰረት የአንድ ቢሊዮን ዶላር ኪሳራ እንደሚደርስባት ጠቅላይ ሚኒስትር አብይ አህመድ በቅርቡ አሳውቀው ነበር። ከኢትዮጵያ በኩል የተጻፈው የባለሙያዎቻችሁን ሰይሙ የጥሪ ደብዳቤም ይህ ስምምነት ከፈረሰ በኋላ ሲሆን ከኢትዮጵያ ውኃና መስኖ ኤነርጂ ሚኒስቴር በኩል የተጻፈው ደብ ደብዳቤ የሁለተኛው የሙሌት ጊዜ መቃረቡን በማስታወስ በተግባራዊና አስፈላጊ በሆኑ የግንኙነት መስኮች ላይ በጋራ መስራት አስፈላጊ መሆኑን አጽንኦት ሰጥቶበታል። ደብዳቤው ሱዳንና ግብጽ ባለሙያዎቻቸውን በመሰየማቸው የሚገኘውን ጥቅም ሲዘረዝርም በአፍሪካ ሕብረት አደራዳሪነት የተጀመረው ድርድር እልባት እስኪያገኝ ድረስ ተገቢው የመረጃ ልውውጥ እንዲኖር፣ የሶስትዮሽ መተማመን እንዲፈጠር ያደርጋል ብሏል። በሶማሊያ አንድ አስተዳዳሪ ከተቃጣባቸው የመግደል ሙከራ ተረፉ። በዛሬው እለት የደቡብ ምዕራብ ጠረፍ ከተማ በሆነችው ባይደዋ ከተማ አንድ አጥፍቶ ጠፊ በአንድ ምግብ ቤት ላይ ባደረሰው ጥቃት አራት ሰዎች ሲገደሉ የክልሉ አስተዳዳሪ የሆኑት አሊ ዋርዲሄር ዱዮክ ከተቃጣባቸው ጥቃት ተርፈዋል። የዓይን ምስክሮችና ባለስልጣናት እንደተናገሩት ቦምብ የተጠመደበት ሰደሪያ የለበሰ አንድ ግለሰብ ወደ ክልሉ አስተዳዳሪ እየተጠጋ ባለበት ሰዓት የአስተዳዳሪው ጠባቂ አስቁሞታል። ይሁንና ግለሰቡ የታጠቀው የሚያወጣውን ቦምብ በማፈንዳቱ ሶስት ሰላማዊ ሰዎችና ጠባቂው ህይወታቸው አልፏል። ይህ በእንዲህ እንዳለ ያቅሺድ በተባለው የመቋዲሾ ክፍለ ከተማ በደረሰ የመንገድ ዳር ፍንዳታ ሁለት ትራፊክ ፖሊሶች ለሞት ተዳርገዋል። ፖሊሶቹ ጥቃቱ የደረሰባቸው የትራፊክ አደጋ ወደ ደረሰበት ስፍራ እያቀኑ በነበረበት ሰዓት መሆኑም ተሰምቷል። ከዚህ በተጨማሪም በኪስማዩ የመንግስት የደህንነት ሰራተኛ የነበረው ሰው መኪና ውስጥ በተጠመደ ቦምብ ተገድሏል። ለሁለት ለደረሱ ሶስቱም ጥቃቶች አልሸባብ ኃላፊነቱን ወስዷል። ከካሜሩን ከቻድ እና ከናይጄሪያ የተውጣጡ ወታደሮች በጋራ ሆነው በመስራት በቦኮ ሀራም ተወስደው በስቃይ ውስጥ የነበሩ ሴቶችና ህጻናት የሚበዙባቸውን ሰዎች ማስለቀቅ ቻሉ። ከናይጄሪያው አሸባሪ ቡድን ቦኮ ሀራም ስር እንዲለቀቁ የተደረጉት ሰላሳ አምስት ህጻናት አስራ ሁለት ወንዶችና አስራ አንድ ሴቶች፣ አብዛኞቹ የተዳከሙ፣ አንዳንዶቹ አዲስ ጠባሳ ያለባቸውና አንዳንዶቹ ደግሞ አካላቸው የተቆረጡ መሆናቸው ተገልጿል። ከህጻናቶቹ መካከል አብዛ ፍርደኞቹ ከስድስት እስከ ዘጠኝ ወር የሚሆናቸው ሲሆኑ አባታቸውን አያውቁም ተብሏል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አለም አቀፍ የኮቪድ አስራ ዘጠኝ ወረርሽኝ ይዞታን ወደ ተመለከተው ዘገባችን ስናልፍ የጆንስ ሆፕኪንስ የኮሮና ቫይረስ የመረጃ ማዕከል በዛሬው እለት እንዳስታወቀው በመላው ዓለም በኮቪድ-19 ቫይረስ የተያዙ ሰዎች ቁጥር ወደ 134.7 ሚሊዮን ተጠግቷል። በቫይረሱ በተያዙ ሰዎች ቁጥር ዩናይትድ ስቴትስ በመምራት ላይ ትገኛለች፣ 31 ሚሊዮን ሰዎች በበሽታው ተይዘዋል። ብራዚል በ13.3 ሚሊዮን፣ ህንድ በ13.2 ሚሊዮን ይከተላሉ። ህንድ በየቀኑ በበሽታው በሚያዙ ሰዎች ቁጥር ለአምስተኛ ቀን ቀዳሚ ሆናለች። ይህ በእንዲህ እንዳለ የአስትራዚንካ ክትባት ከወሰዱ በኋላ የራስ መም የተሰማቸውና ክትባቱ አልፎ አልፎ ለሚከሰት ምናልባትም ሊገድል ለሚችል የደም መርጋት ሊያጋልጥ ይችላል የሚሉ ዘገባዎች ያሳሰቧቸው ሰዎች ቁጥር እያሻቀበ እንደመጣ የእንግሊዝ ድንገተኛ ሐኪሞች ገለጹ። ከስዊድን መድኃኒት አምራች ጋር ክትባቱን ያበለጸገችው እንግሊዝ ከሰላሳ ዓመት በታች ለሆናቸው ሰዎች አማራጮችን እንደምታቀርብ አስታውቃለች። ስፔንና ፊሊፒንስ ክትባቱ ከ ስልሳ አምስት በላይ ለሆናቸው ሰዎች እንዲሰጥ ሊያደርጉ እንደሆነ ሮይተርስ ሲዘግብ ዋሽንግተን ፖስት በበኩሉ ጣሊያንም ተመሳሳይ መመሪያ ማውጣቷን ጽፏል። የአውሮፓ የመድኃኒት ኤጀንሲ የደም እርጋት አልፎ አልፎ እንደሚከሰት የጎንዮሽ ችግር የክትባቱን ችግር ሊገልጽ እንደሚገባም አስታውቋል። ይሁንና የክትባቱ አጠቃላይ ጠቀሜታ ከአደጋው እንደሚልቅ አጽንዖት ሰጥቶታል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሬ ቅዳሜ ምሽት ዝግጅታችን ጋር አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። ፕሮግራማችን ይቀጥላል። በርከት ያሉ ወቅታዊ ዘገባዎች አሉን። አብራችሁን ቆዩ። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ኢሰመድህ በኢትዮጵያ የምርጫ ታሪክ ሲፈጸሙ የነበሩ የሰብአዊ መብት ጥሰቶች በስድስተኛው ሀገራዊና ክልላዊ ምርጫ እንዳይፈጸሙ ካልተቻለም መጠኑን ለመቀነስ እየሰራ መሆኑን ተናገረ። በምርጫ ወቅት ከአካል ጉዳት እስከ ሕይወት መጥፋት የሚደርሱ ጥሰቶች ሊፈጸሙ እንደሚችሉ የሚገምተው ህብረቱ እነዚህንና ሌሎች መሰል ሰብአዊ ጥሰቶችን ለማስቀረት ያስችለኛል ያለውን ሰብአዊ መብትና ምርጫ በሚል ለተለያዩ ሲቪክ ማህበራት ስልጠና እየሰጠ መሆኑን የህብረቱ ዳይሬክተር ም ተናግረዋል። በሐዋሳ እየተካሄደ ባለው ስልጠና የተሳተፉ በደቡብና በሲዳማ ክልል የሚገኙ የሲቪክ ማህበራት ተወካዮች ዜጎች መብቶቻቸውንና ግዴታዎቻቸውን አውቀው በምርጫው እንዲሳተፉና የሚደርስባቸውን የመብት ጥሰት ለመከላከል ሚናቸውን እንደሚወጡ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አስተላልፎልናል። የሰብአዊ መብቶች ድርጅት ህብረት ኢሰመዲ ዲሬክተርና የህግ ባለሙያ አቶ ሙስህድ ገበየው በምርጫ ወቅት የሚፈጸሙ የሰብአዊ መብት ጥሰት አይነቶችን ተናግሯል። በምርጫ ወቅት የምንተለመዱት የምንላቸው የሰብአዊ መብት ጥሰቶች የመጀመሪያው የምርጫው ሚስጥራዊነት ሴክሬት ባሉት ነው። ምርጫ እንግዲህ በሚስጥር ድምጽ የሚሰጥበት ነው። እንደሱ ምርጫዎቹ ተደራሽ ላይሆኑ ይችላሉ። በተለይ ለአካል ጉዳተኞች፣ ለሴቶች፣ ለአረጋውያን፣ ለነፍሰ ጡር ለሆኑ ሴቶች ማለት ነው እንደዚህ ለመሳሰሉት የማይመቹ ሆነው ሊሆኑ ይችላሉ። ዞሮ ዞሮ በማይመች መልኩ ምርጫ ቦታዎቹ ከተደራ የሆነ የማይመርጥ የማህበረሰብ ክፍል ይኖራል ማለት ነው። አካታችነትን የማያረጋግጥ ምርጫ ከሆነ አንዱ የሰብአዊ መብት ጥሰትን ያደረገ ከያደረገ ነው የሚሆነው። ከዛ በተጨማሪ ደግሞ ምርጫው በመጣ ጊዜ ምርጫውን ተከትሎ የሚከተሉ አንዳንድ አለመግባባቶች ካሉ በዛ ምክንያት ብዙ ሰዎች ይታሰራሉ፣ ሊደበደቡ ሊሞቱም ይችላሉ። የመሳሰሉት ነገሮች ደግሞ የሰብአዊ መብት ጥሰቶች ናቸው። ኮሮጆ መገልበጥ የመሳሰሉት እንግዲህ ከዚህ በፊት በነበሩት ምርጫዎች ብዙ ያስተዋልናቸው ነገሮች አሉ ፓርቲዎቹ ምርጫ ህጉና በፈረሙት የስነ ምግባር ደንብ ያለመመራት የመሳሰሉት ነገሮች ለመብት ጥሰት ተጋላጭነት የሚያመጡ ስለሆኑ፣ ይህንን በሚመለከት እንዲስተካከል ሲቪል ማህበረሰብ ድርጅቶች ትልቅ ሚና ያላቸው ስለሆኑ፣ በዚህ አግባብ ስራቸውን እንዲወጡ ለማድረግ ነው የምንሰራው። ህብረቱ እነዚህን ጥሰቶች ለማስቀረት ካልሆነም መጠኑን ለመቀነስ እየሰራ መሆኑን ገልጧል። በዋናነት በሰብአዊ መብት ላይ በዲሞክራሲና በሰላም ጉዳዮች ላይ ትኩረት አድርገው የሚሰሩ ሀገር በቀል የሲቪል ማህበረሰብ ድርጅቶች ህብረት ነው። ህብረቱ አመት በሚደረገው ምርጫ ላይ በዋናነት የመራጮች ትምህርት በአማራ ክልል፣ በደቡብ ክልል፣ በኦሮሚያና በአዲስ አበባ እንሰጣለን። እንዲሁም ደግሞ በምርጫ ክርክር ለምርጫ ክርክር ለማዘጋጀት ከተመረጡት አስራ አንድ ተቋማት አንዱ የእኛ ተቋም ነው። በተጨማሪም የምርጫ ቀን መታዘብን በሚመለከት ብቸኛው የሀገር ውስጥ ተፈናቃዮች ያሉባቸው አካባቢዎች ላይ የሚደረጉ ምርጫዎችን የሚታዘብ ተቋም የኢትዮጵያ የሰብዓዊ መብት ድርጅቶች ህብረት ነው። ስለዚህ እነዚህን ስራዎች ስንሰራ ከማስተማርም ከማከራከርም እና ከመታዘብም በተጨማሪ ደግሞ አጠቃላይ የምርጫው ሂደት ሰብዓዊ መብትን ያከበረ እንዲሆን በተለይ በተለይ ደግሞ ለሰብዓዊ መብት ተጋላጭ የምንላቸው የማህበረሰብ ክፍሎች ላይ አካል ጉዳተኞችን፣ ሴቶችን፣ አረጋውያንን፣ የአገር ውስጥ ተፈናቃዮችና ሌሎችንም መብት ባከበረ መልኩ ምርጫው እንዲካሄድ ከኢትዮጵያ የሰብአዊ መብቶች ኮሚሽን ከእኛ አባላት ከነ ኢሰመጉ ከነ ኢትዮጵያ የሴት ህግ ባለሙያዎች ማህበርና ሌሎችም የሰብአዊ መብት ተቋማት ጋራ በጋራ በመሆን አንድ ቲም አቋቁመን የምርጫውን አጠቃላይ ክትትል እያደረግን ያንን ግኝቶቻችንን እንዳግባቡ ለመንግስትም፣ ለፍትህ ተቋማት፣ ለምርጫ ቦርድና ለሌሎችም ለሚመለከታቸው ተቋማት እየተሰራ ያለ ስራ ነው። በምርጫ ወቅት ሰቶችን ለማስቀረት ያግዘኛል ያለውን ስልጠና ለሀያ አምስት ስብክ ማህበራት በአዋሳ ከተማ እየሰጠ መሆኑ አስታውቋል። ስብክ ማህበራት ኃላፊነታቸውንም የሚወጡበትን መንገድ አቶ መስዩድ ተናግሯል። ይህንን በሚመለከት ከምርጫ ቦርድ ጋር፣ ከጸጥታ ተቋማት ጋር፣ ከሌሎች አግባብነት ካላቸው የመንግስት ተቋማት ጋር ጥሰቶቹን ዶኩሜንት የመጀመሪያው ስራ ዶኩሜንት ማድረግ ነው። ለተጠያቂነት እንዲጠቅም ዶኩሜንት ከተደረገ በኋላ ሪፖርት ማድረግ ነው። ለሚመለከተው አካል ሪፖርት ከተደረገ በኋላ ክትትል ነው። ክትትሉ እየሄደ ደግሞ እዛ ሂደት ውስጥ በአንድም በሌላ መልኩ ተጠያቂ መሆን ያለበት አካል ተጠያቂ እንዲሆን ግፊት ማድረግ ነው የሲቪል ማህበረሰብ ድርጅቶች ሚና እና ትልቁ ደግሞ ጎን በጎን መታየት ያለበት ይህንን ስራቸውን በሚሰሩ ጊዜ የመንግስት ተቋማት ወይም የፖለቲካ ፓርቲዎች ደጋፊዎች፣ አባላት የሌሎችን መብት እንዳይጥሱ ግንዛቤ መፍጠር ላይ ነው። በሚዲያ ሊሆን ይችላል፣ በሌሎች መንገዶች የሰውን ግንዛቤ ከፍ በማድረግ ሳያውቅም ሆነ አውቀው ሰው ወደ እንደነሳ አይነት ወደ ግጭት እንዳይገባ በማድረግ የማንቃት ስራ፣ ችግሮች ከተፈጠሩ ደሞ ችግሮቹ የባሰ ችግር ሳያስከትሉ የሚፈቱበትን መንገድ በማምጣት በኩል ስቢክ ማህበረሰብ ድርጅቶች ትልቅ ሚና ነው ያላቸው። በሀዋሳ ከተማ የተካሄደ ባለው የሁለት ቀን ስልጠናት የተሳተፉ ከሚገኙ ስቢክ ማህበራት መካከል የኢትዮጵያ የህግ ባለሙያዎች ሴቶች ማህበር አንዱ ሲሆን የሐዋሳ ቅርንጫፍ አስተባባሪ ወይዘርስ ሰላማዊት ካሳ እንወጣለን ያሉትን ኃላፊነት ተናግሯል። ሴቶች ላይ የሚደርሱ ጥቃቶች በምርጫ ጊዜ የሚል ፕሮጀክት ቀርጾ እየሰራ ነው የሚገኘው። ይሄ ደግሞ ዋና መነሻው ምንድነው? ነው ሞር ሴቶችን ፖለቲካ ላይ በምርጫ በመራጭነትም በተመራጭነትም እንዲሁም ደግሞ በተሳታፊነት ለማበረታታትና ያሉ ችግሮችን ነቅሶ አውጥቶ መልስ ለመስጠት ነው እና የተሻለ ሴቶችን ተሳትፎ ለማበረታታት ነው። በምርጫውና በፖለቲካው ዘርፍ ሰንትር ኦፍ ኮንሰርን የተሰኘ ተቋም ምርጫው ፍትሐዊ እንዲሆን እየሰራ ያለውን የማህበሩ ተወካይ ለምለም ፍቃዱ ተናግረዋል። ሰዎች መብታቸውን ተጠቅመው በራሳቸው መርጠው የወደፊታቸውን ሀገራቸውን የተሻለች ተስፋ ያላት እንዲሆን እንዲያደርጉ አስተዋጽኦአቸውን እንዲያበረክቱ ያበረታታል። አካል ጉዳተኞች፣ ሴቶች እንዲሁም አብዛኛው ማህበረሰባችን የተማረ አይደለም። ወደ ሲዳማ ክልልና ወደ ዋሳ ደግሞ ስትመጣ በተለይ ሴቶች የመማር እድል የላቸውም። ስለዚህ መብት እንዳላቸው ላያውቁ ሁሉ ይችላሉ እና ደግሞ ሲመርጡ ትክክለኛ የሚባለው ምርጫ እንዴት ነው የሚለውን ነገር ላያውቁ ይችላሉ። ስለዚህ የግንዛቤ ማስጨበጥ ስራ ስንሰራ ሰዎች መብት እንዳላቸው እነግራቸዋለን። በደቡብና በስዳማ ክልል የሚገኙ የሲቪክ ማህበራት ተወካዮች ዜጎች መብቶቻቸውና ግዴታቸውን አውቀው በምርጫ እንድሳተፍና የሚደርስባቸውን የመብት ጥሰት ለማስቀረት የበኩላቸውን ሚና እንወጣለን ካሉት ተቋማት ውስጥ የአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከልና ምርጫውን የመታዘብ እድል ተሰጥቶኛል የምለው ፍቅር በህይወት ወላጅ ያጡ ህጻናት ተራዲዮ ድርጅት ተጠቃሽ ሲሆኑ የህጻናቱ ተራዲዮ ድርጅት አስተባባሪ አቶ ዮናታን አማኑኤል ሚናቸውን እንደሚወጡም ተናግረዋል። በመጀመሪያ ደረጃ እኛ ራሳችንን ነጻ ለማድረግ ስራ ላይ ነው ያለ ነው ማለት ልጆቻችን በኛም በቢሮችን መካከል ከዛ ነጻ የሆኑ ልጆችን ነው መርጠን ለማውጣት የፈለግ ነው። ይህንን ያደረግንበት ምክንያት ምንድን ነው? ወገንታዊነት እንዳይኖር በስሜት መገፋፋቶች ኖሮ ሰዎች የራሳቸውን ነገር እንዳያስተገብሩ ነው። በተሻለ ንቃት ሕሊና ንጹሕ የሆነ የምርጫ እንዲካሄድ ነው። የኛም የግል ፍላጎታችን ይህ ስለሆነ መነሻችን ቅድም እንደነገርኩ ከዚህ ገለልተኛ የሆኑ ልጆች ናቸው። ፍጹም ገለልተኛ የሆኑ ልጆችን መርጠን ለምርጫ ኮሚሽን የሰጠናቸው ታዛቢነት እድሉን የሰጠን ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም ዮናታን ዘብዴዎስን ለዘገባው እናመሰግናለን። በቀጣዩ ዘገባ ወደ አዲስ አበባ ይሆናል የምናልፈው። አዲስ አበባ ከተማ ራሷን በራሷ የማስተዳደር መብቷ ሙሉ በሙሉ እንዲተገበር ተግቶ እንደሚሰራ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አስታውቋል። የአዲስ አበባ ወሰን በህጋዊ መንገድና በመግባባት እንዲካለልም ይሰራል ተብሏል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዘዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ብሩህ ተስፋ ለአዲስ አበባ በሚል ርዕስ ይፋ ባደረገው በአዲስ አበባ ከተማ ለሚያካሄደው የምርጫ 2013 ውድድር የቃል ኪዳን ሰነድ ለከተማዋ አከናውናቸዋለሁ ያላቸውን 138 ቁልፍ ግቦች ዘርዝረዋል። እነዚህ ግቦች ናቸው ያላቸው የሥራ ክንውን ነጥቦች በ15 ዋና ዋና ርዕሶች ስር ተጠቃለዋል። ፓርቲው በዚህ የቃል ኪዳን ሰነድ ከዘረዘራቸው ቁልፍ ግቦች በመጀመሪያ ደረጃ የተቀመጠው በከተማዋ መልካም አስተዳደርን ማስፈን ሲሆን ለዚህ ደግሞ መሠረቱ አዲስ አበባ በወረቀት ላይ ብቻ ከሰፈረ ራስን በራስ የማስተዳደር ስርዓት ወደ እውነተኛና ተግባራዊ ራስን በራስ የማስተዳደር ስርዓት ማሸጋገር እንደሆነ ፓርቲው ካዘጋጃቸው 138 ጭዎች መካከል በቂርቆስ ክፍለ ከተማ የአዲስ አበባ ምክር ቤት እጩ አቶ ክቡር ገና አብራርተዋል። የአዲስ አበባ አስተዳደር በአብዛኛው በከፊል የአዲስ አበባ አስተዳደር ኃላፊነት ሲሆን፣ በሌላ በኩል ደግሞ የፌዴራል መንግስት አስተዳደር ስራዎቹን ተከፋፍሎ ይታያል። እንዴት አድርገን ነው ወደ አዲስ አበባ ነዋሪዎች የምንመልሰው የሚለውን አንደኛው ስራችን እናደርገዋለን። በአጠቃላይ ግን ምን ለማለት የተፈለገው አዲስ አበባ የራሷን ሕግ አውጪ፣ አስፈጻሚና የራሷን ሕግ ተርጓሚ በተቻለ መጠን እንዲኖራት የሚፈለግበትን መንገድ እናመቻቻለን ነው። አብዛኛው ልብ ብላችሁ ከሆነ እነዚህ አሰራሮች ወይ በጽሁፍ ተቀምጦ ልናያቸው እንችላለን፣ በስራ ላይ ግን ተተርጉሞ ልናያቸው አንችልም። ስለዚህ አዲስ አበባ ራሷን በራሷ ልታስተዳደር የምችልበትን መንገድ ከፌዴራልም ከሌሎችም ያገባናል ከሚሉ አካላት ጋር በመነጋገር ይህንን ስርዓት እናስይዛለን እንላለን። የከተማዋ ክልል በትክክል አለመታወቅም አዲስ አበባን በተለያዩ መንገዶች እንደጎዳት የቃል ኪዳን ሰነዱ ያመለክታል። ኢኮኖሚና ማህበራዊ ልማቷን በእቅድ ለመምራትም ሆነ ሰላምና ደህንነቷን ለማረጋገጥ እንቅፋት መሆኑን የገለጹት አቶ ክቡር ገና በዚህ ረገድ መፍትሄ ለማግኘት ፓርቲው ጠንክሮ እንደሚሠራ ጠቁመዋል። ሌላው ሁለተኛ ብዙ ጊዜ አነጋጋሪ ሆኖ የሚታየው እኛም ለመመለስ የሞከርነው ክልልን ጉዳይ ነው። አዲስ አበባ ክልል ምን ደረሰ፣ አዲስ አበባ ክልሏ ጠበበ ወይም ደግሞ አዲስ አበባ ክልሏ አይታወቅም የሚለውን በተቻለ መጠን ያንን ማካለል ያስፈልጋል የሚል እምነት አለን። ይህም ደግሞ ማካለል የሚያስፈልገው ከጎረቤት ጋር ትርክ ለመጀመር አይደለም። ዋናው ዘመናዊ ከተማ ለታክስም ጉዳይ ቢሆን የታክስ ከፋዩ ለከተማው የሚከፍለው ለመለየት፣ ከከተማው ውጭ ያለው ደግሞ እራሱ በከተማው ውጭ ላለው አካል እንዲከፍል የሚደረግበት የሕግም ስርዓት ካለ በከተማ ውስጥ የተደረጉ ወይም ደግሞ የታዩ ችግሮች በከተማው ክልል ውስጥ እንዲፈቱ፣ ከዛ ውጭ ያለው ደግሞ በሌላው ክልል እንዲፈታ የሚደረግበትን ለማስቀመጥና ከተማዋን ዘመናዊነት ከሚያደርጋትም አንዱ ይሄ ስለሆነ ነው። የቃል ኪዳኑ ሰነድ በዝርዝር እንደሚያስረዳው የአዲስ አበባ የደህንነት ስጋት ምንጮች እየተበራከቱ ናቸው። እንደ ሰነዱ ከሆነ የተደራጀ ውንብድናና ዘረፋ ከደህንነት ስጋቶች አንዱ ነው። ይህንና የመሳሰሉ ችግሮችን ለመፍታት የአዲስ አበባ ፖሊስ አደረጃጀት ወሳኝ ሚና እንደሚኖረውም ሰነዱ ይጠቁማል ስለሆነም ይላል ሰነዱ ኢዜማ የሰላምና የደህንነት ቢሮ የአዲስ አበባ ፖሊስና የፌዴራል ፖሊስ እንዲሁም የመረጃና የደህንነት ተቋማት የአዲስ አበባን ደህንነት በማረጋገጥ ረገድ ያላቸው ሚና እንዲወጡ ያደርጋል ይላል አቶ ክቡር ገና እንግዲህ ሰላምና ደህንነት ለልማትም ሆነ እንደዚሁ ለቀን ተቀን ኑሮ አስፈላጊ አንደኛው የከተማችን ስራ መሆን አለበት አሁን በምናየው ሁኔታ ብዙ ችግር እንዳለ ተረተናል። እነዚህንም በምን መልኩ ነው የምናስተካክለው የሚል እዚህ ክፍል ላይ ተቀምጧል። በተለይ የፖሊስ አስተዳደርን በሚመለከት አሁን ያለው ኃላፊነት እንግዲህ ከተማው ሊመለስ የሚችልበትን ወይም በከተማዋ ከንቲባ ስር የሚደረግበትን እንሻለን፣ እንጥራለን፣ እንፈልጋለን፣ እንላለን። እንደዚሁም ደግሞ ከስልጠና ጀምሮ የደህንነትና የፖሊስ ስርዓት በተለይ ከአካባቢ ፖሊስ ጋር እንዴት አድርጎ ከተማው ሊያስተዳድረው እንደሚችለው እዚሁ በዝርዝር ተቀምጧል። ሌላው በቃል ኪዳን ሰነዱ ላይ ተጨማሪ ማብራሪያ የሰጡት በየካ ክፍለ ከተማ የአዲስ አበባ ምክር ቤት የፓርቲው እጩ አቶ አሮን ሰይፉ ደግሞ የከተማዋን የመሬት አስተዳደር በተመለከተ ፓርቲው ያለውን እቅድ ወይንም አስቀምጨዋለሁ ያለውን ግብ አስረድተዋል። የአዲስ አበባ የመሬት ይዞታና አስተዳደር እጅግ ኋላ ቀር፣ በሙስና የተጨማለቀ፣ ዝርክርክ አሰራር ያለውና ነዋሪውን በከፍተኛ ደረጃ እያማረረ ያለ የስራ መስክና ቢሮ እንደሆነ ይታወቃል። ይህንን ቢሮ የከተማውን ኑሮ ነዋሪ የሚመጥን በሚሆን ደረጃ እናዘምናለን። አሰራሩን ግልጽ ተጠያቂነት ያለውና ከሙስና የፀዳ እንዲሆን እናስችላለን። ሌላው በከተማችን የተስፋፋውን ህገወጥ ወረራ ኢዜማ አሸንፎ ወደ ስልጣን ከመጣ በፍጹም እንዳይኖር እንከላከላለን፣ እናስቆማለን። ከዛ በፊት የነበሩትን ለዘመናት እየተንከባለሉ የመጡትን በህገወጥ ሰፈራ የተያዙ ቤቶችን መልክ ወዳለው ከዚህ በኋላ እስካሁን ወደ ሀያ ዓመት ከዛም በላይ የሄዱ ኬዞች አሉ። በሚቀጥሉት አምስት ዓመታት ውስጥ አንድ እልባት እንሰጣለን ብለን ግብ አስቀምጠናል። ፓርቲው በዚህ የቃል ኪዳን ሰነዱ ላይ እንደሚለው አዲስ አበባ አዲስ ብርሃን በምታይበት የለውጥ ዋዜማሪያ ትገኛለች። ነገ ለአዲስ አበባ የበለጠ ተስፋ ሰጭ እና ብሩህ ብቻ ሳይሆን አንድነትና ኅብረት ከፍ የሚልበትም ጭምር ነው። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ብልጽግና ፓርቲን ጨምሮ ለስድስተኛው ሀገራዊና ክልላዊ ምርጫ በደቡብ ክልል የሚፎካከሩ የፖለቲካ ፓርቲዎች የመራጮች ምዝገባ በአንዳንድ ከተሞች፣ ዞኖችና ወረዳዎች እየተስተጓጎለ መሆኑን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልሎች ቅርንጫፍ ጽህፈት ቤት በመራጮች ምዝገባ ላይ መስተጓጎል የተፈጠረው የምርጫ ቁሳቁስ በጊዜ ባለመድረሱ ነው ብሏል። ብሔራዊው ምርጫ ቦርድ በበኩሉ በደቡብ ክልል የመራጮች ምዝገባ በተጠቀሰው ችግር ምክንያት መስተጓጎሉን መረጃው የለኝም ካለም እያየን የምንፈታው ይሆናል ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት አስተላልፏል። በደቡብ ክልል አገራዊና ክልላዊ ምርጫ ከሀያ በላይ የፖለቲካ ፓርቲዎች የሚወዳደሩ ሲሆን አብዛኛዎቹ ለፌዴራልና ለክልል ምክር ቤቶች እጩዎቻቸውን አቅርበው ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የመራጮች ምዝገባ ተጀምሯል። ይሁን እንጂ መራጮች ተመዝግበው የመራጭነት ካርድ እየወሰዱ አይደሉም ሲሉ ፓርቲዎቹ ቅሬታቸውን ገልጠዋል ይህንን ቅሬታ ካሰሙ ፓርቲዎች ውስጥ የህብር ኢትዮጵያ ዴሞክራሲያዊ ፓርቲ አንዱ ሲሆን የፓርቲው ስራ አስፈጻሚ ኮሚቴ አባልና የደቡብ ክልል አስተባባሪ አቶ ታምራት አሰፋ መራጭ ህዝብ በሚፈለገው ሁኔታ ካርዱን እየወሰደ ነው ማለት እንደማይቻልም ተናግሯል። በተለያዩ አካባቢዎች ላይ አሁን ባለው ነባሪያዊ ሁኔታ መራጩ የመራጭ ካርድ በሚፈለገው ፍጥነት ሂዶ ወስዷል የሚል ግምገማ የለንም። ስለዚህ በዋናነት በሁለቱም በሲዳማም ክልል በደቡብ ክልልም መራጩ በሚያስፈልገው ልክ በተለይ ደግሞ የትኛውን ፓርቲ ምረጥ ግን መራጩ ህዝብ እድሜው ለመራጭነት የደረሰ ከ18 ዓመት በላይ የሆነ ኢትዮጵያዊ የሆነ ሰው የሆነ ስለዚህ በዚህ ምርጫ ሂደት ላይ መሳተፍ የሚችለው ይችን ካርድ በእጁ ሲያስገባ ነው። ተመሳሳይ ሀሳብ ያቀረበው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ማዕከላዊ ኮሚቴ አባልና የፓርቲው የሀዋሳ አስተባባሪ አቶ ደጉዶ ባሞ መራጮች የመራጭነት ካርድ በተፈለገው ፍጥነት መውሰድ ያልቻሉት በዝግጅት ምዕራፍ በነበረው ውስነት እንጂ ህዝቡ ካርዱን እንዲወስድ ባለመቀስቀሱ አይደለም ሲሉ የሀዲያ ህዝብን የረጅም ጊዜ የምርጫ ተሞክሮ በማንሳት ይከራከራሉ። በአሁኑ ሰዓት እኔ ራሴ እንኳ አልተመዘገብኩም። ለምን አልጀመረም? እኔ ባለሁበት በሚወዳደርበት አካባቢ ላይ ያለው ምርጫ ክልል ሎጂስቲክ ችግር ነው። አሁን ሎጂስቲኩ አልደረሰም ነው የሚባለው እና ይሄ ከሌለ የሀድያ ህዝብ ከሁለት ሺ ምንድን ነው 1987 ጀምሮ 1987 ጀምሮ ለነፃነቱ የሚታገል ህዝብ ነው። ምርጫ ማለት ምን ማለት እንደሆነ ያውቃል። አለመምረጥም ምን ያህል ጉዳት እንደሚያመጣ ያውቃል። ስለዚህ በዚህ ሁኔታ ላይ ያለው የወቅቱ ችግር ሀገርቱ ላይ ያለ አንዳንድ ሁኔታዎችን ለማሳካት የማያስችሉ ሁኔታዎች ከአቅም በላይ ካልሆነ በስተቀር ህዝቡ ዝግጁ ነው። እዛ ላይ ምንም ችግር የለውም። በርግጥ የተለያዩ እንትኖች ሊኖሩ ይችላሉ። ውስጥ የገዲዮ ህዝብ ዲሞክራሲያዊ ፓርቲ ተወካይ አቶ ታድለ ደጉ በበኩላቸው የዲላ ከተማን ጨምሮ በገዲዮ ዞን ወረዳዎች አብዛኛዎች የምርጫ ክልሎች ምዝገባ እየተከናወነባቸው አለመሆኑን ተናግሯል። እስካሁን ከምርጫ ቦርድ የተሰጠው የጊዜ ሰሌዳ በስራ ላይ አልዋለም። ይሄ ነገር ደግሞ ህዝባችን ለምዝገባ ምርጫ ሳይመዘገብ ነገሩ እየተቃረበ መምጣቱ በእኛም ሆነ በህዝባችን ላይ ችግር የሚፈጥር በመሆኑ ይህንን ሁኔታ በማየት ለዞኑ ስራ አስፈጻሚ ቅሬታችንን አሰምተናል እና ይሄ ነገር ቢታይና መፍትሄ ቢፈለግ እየተሻለ ይመስለኛል። አለዚያ ግን አሁንም እየገፋ የምርጫውንም፣ የሚኑንም፣ የቅዝቀዛሙንም ነገር ወደፊት እየገፋ ስለሚሄድ ለምርጫን የሚያስተጓጉል ሁኔታ ስለሚፈጠር በጊዜው ቢታሰብና ሚላሽ ቢሰጥ ይሻላል የሚለውን አስተያየት የመስጠት ነው። ድለም በወረዳዎችን በሰባቱ ምርጫ ክልል ተጀምረ የፓርቲዎቹ ተወካዮች እንደሚያነሱት በምዝገባው ላይ መስተጓገሩ እየተፈጠረ ያለው የምርጫ ቁሳቁሶች በፍጥነት ባለመቅረባቸውና ቢሮዎቹ ባለመከፈታቸው መሆኑን ተናግሯል። ዛሬ ነገ ሳይባል እየተስተዋሉ ያሉ ጉደቶች ተሟልተው ለምርጫ በቂ ዝግጅት ማድረግ እንደሚገባ ካሳሰቡ የፓርቲ ተወካዮች ውስጥ የሄብር ኢትዮጵያው፣ አቶ ታምራት መራጮች የትኩረት ማጣት ችግርና በሌሎች ጉዳዮችም ሳይጠመዱ እንዳልቀሩ ተናግሯል። በደቡብ ክልል በየአካባቢው ያለው ጸጥታ ሁኔታም አንዱ ፈታኝ ጉዳይ መሆኑንም አቶ ታምረት አንስተዋል። በዚህ ሂደት ውስጥ አሁን በተለያዩ አካባቢዎች ላይ በክልሎቻችንም እየታዩ ያሉ የጸጥታ ስጋቶች በእርግጠም አሉ። እነዚህ የጸጥታ ስጋቶች ባሉበት ሁኔታ እንደ ገዢ ፓርቲ ዝግጁ ነን ምናምን ብዙ ሊባል ይችላል ዝግጁ ከተኮነ እስካሁን እየሆነ ያለው ያልተፈለገ መስዋዕትነት እየተከፈለ ያለበት ሁኔታ ነው ያለው። ይሄ ሊቆም ይገባል። እንደ ፓርቲ የምንታገልላት ሕዝብ የሚመራጭ ሕዝባችን ተረጋግቶ ነው ሊመርጠን የሚገባው። ተረጋግቶ ከስጋት በጸዳ የመራጮች ሕግ አዋጁ እንደዛ ነው የሚለው። በዚህ ልክ ግን ከስጋት ጸድቶ ሊመርጥ በሚያስችል መልኩ ሴኪሪ የሆነ ኤንቫይሮመንት ከመፍጠር አንጻር አንዳንድ አካባቢዎች ላይ አንጻራዊ ነው። አንዳንድ አካባቢዎች ላይ ግን በደንብ መስራትን የሚጠይቅ ጉዳይ አለ። የጌዴኦ ህዝብ ዲሞክራሲያዊ ፓርቲ ተወካይ አቶ ታድሌ መወሰድ ስላለበት እርምጃም ተናግሯል። ጊዜው እያጠረ በመምጣት የምዝገባን ጊዜ እያጠረ በመምጣት ብዙ ህዝብ ላይ መዘገብ ይችላል። ይህም ደግሞ ለምርጫ አንዱ ደንቃራ ምክንያት ይሆናል በሚል የእኛን ንትን ለምርጫ ቦርዱ ቅሬታችን አሰምተናል። አሁን መደረግ ያለበት ሁኔታዎች በጊዜ መስተካከል አለበት። የማይስተካከሉም ከሆኑ ደግሞ ያለው ጊዜ ደግሞ ወደፊት የሚገፋበትም መንገድ መፈጠር አለበት። የሌሎች ፓርቲዎችን ቅሬታ የሚጋራው የመላው ኢትዮጵያ አንድነት ፓርቲ መኢአድ፣ የደቡብ ቀጠናና የሲዳማ ክልል አስተባባሪ አቶ አቻ ለገሴ የፖለቲካ ፓርቲዎች ህዝቡ በምርጫው እንዲሳተፍ ማድረግ እንዳለባቸውም ተናግሯል። የእኛን አስተዋጽኦ በተመለከተ ለእነሱ ብቻ ጥለን እኛ ዝም ማለት የለብንም። ቢሮዎች ያልተከፈቱበት እንዲከፈቱ፣ መራጩ ህዝብ በነቂስ ወጥቶ ካርድ እንዲወስድ የፖለቲካ ተፎካካሪ ፓርቲዎች የሁላችንም ሚና ነው። ምክንያቱም ገዢው ፓርቲ ወይም ብልጽግና እንዲቀሰቅስልን ብቻ ዝም ብለን ቤት እጃችንን ጠቅልለን መቀመጥ የለብንም። ምክንያቱም መራጩ ህዝብ እኛንም ሆነ ብልጽግናን መምረጥ የሚችለው ካርድ ሲወስድ ነው። በደቡብ ክልል ብልጽግና ፓርቲ ጽህፈት ቤት የሲቪክ ማህበራትና የፖለቲካ ፓርቲዎች ዘርፍ ኃላፊ ወይዘሮ ጸሐይ ወረሳ የመራጮችን ምስገባ በተመለከተ የተፈጠረውን ክፍተት ለመሙላት መንግስታዊ ኃላፊነት ወስደን እየሰራን ነው ብሏል። ህዝቡ በበቂ ሁኔታ ወጥቶ በዘመቻ ካርድ ከመውሰድ አንጻር በእርግጥ መንጠባጠቦች አሉ። ይሄ በደንብ ቅስቀሳን የሚፈልግ ነገር እንዳለ ነው የሚያሳየው እና ማንኛውም በምርጫ ጉባኤ የተፈቀደ መምረጥ የሚችል መመዝገብ የሚችል ካርድ መውሰድ የሚችል ከእድሜም ከምንም አንጻር ከተቀመጠው መስፈርት መመዝገብ አለበት፣ ካርድ መውሰድ አለበት። ሊመርጥ ከሆነ ቅድመ ሁኔታው ደግሞ ካርድ መውሰድ ነው የመራጭ ካርድ መውሰድ ነውና ይህንን በደንብ ንቅናቄዎችን መፍጠር ሕዝቡን ሞባላይዝ ማድረግ ማስተማር በጣም አስፈላጊ መሆኑን ነው እየተረዳን ያለ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የስዳማ ክልሎች ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍሬ በቀለም በመራጮች ምዝገባ ላይ መስተጓጎል የተፈጠረው የምርጫ ቁሳቁስ በጊዜ በየምርጫ ጣቢያዎቹ ባለመድረሳቸው ነው ተብሎ የቀረበውን ወቀሳ ተቀብለው ችግሩን ለመፍታት እየተሰራ መሆኑን አስረድቷል። በአጠቃላይ ያው በተወሰነ ደረጃ ላይ የተወሰነ ቦታዎች ላይ በባትሪያሎች ዘግይቶ በመግባት የተነሳ የተወሰነ ምርጫዎች ላይ መዘግየት ይታያል። ዞሮ ዞ ግን አብዛኛው ጋር አሁን ማትሪያሎች ገብተው ምዝገባች ተጀምሯል። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች አማካሪ ወይዘሪት ሶሊያና ሽምልስ በበኩላቸው በሲዳማና በደቡብ ክልል ችግር መፈጠርን አላወቅንም፣ ተፈጠረ የተባለውንም ችግር እያየን የምንፈታው ይሆናልም ብለዋል። ቦታዎች አንዱ ነው። ስተምነው እናደርጋለን። ምንም ይሄ የሚባል ነገር አይደለም ክልሎች ውስጥ ያሉ ያልተከፈቱ ጣቢያዎች ካሉ ያጋጠማቸውን ችግሮች ምንድን ነው የሚለውን ነገር እየተከታተልን እየፈታን የምንሄደው ኮንቲኒየስ ስራ ነው የሚሆነው። የመራጮች ምዝገባ በሀገር አቀፍ ደረጃ የተጀመረው የካቲት አስራ ስድስት ሁለት ሺህ አስራ ሶስት አመት ምህረት ሲሆን እንደ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ ሚያዝያ አስራ አምስት ሁለት ሺህ አስራ ሶስት አመት ምህረት ይጠናቀቃል ተብሎም ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ አዋሳም። ጆናታንን እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ፕሮግራም ነው። ዘገባዎቻችን ይቀጥላሉ። ትግራይ ውስጥ ለተፈናቀሉና ለተቸገሩ እርዳታ እንዲደርስ ለማድረግ ከሀገር ውጪ ከሚኖሩ ኢትዮጵያውያን 317 ሚሊዮን ብር መሰብሰቡን የሙሉ ምግባረ ሰናይ ድርጅት ማስተባበሪያ ማዕከል ስራ አስኪያጅ ወጣት ሙሉ ኃይለስላሴ ለቪኦኤ ገልጿል። ዓለም ፍስሀ ተከታዩን ከመቀሌ ዘግቧል። ወጣት ሙሉ ኃይል ስላሴ ቀደም ሲል ሙሉ ማስታወቂያ የሚል በመክፈት አካላዊ ችግር ያላቸው ወገኖች ከተደበቁበት ጋዳ በማስወጣት ከህዝቡ ጋር በመገናኘት እርዳታ እንዲያገኙ አድርገዋል። ከዚህ በተጨማሪ በኮሮና ምክንያት ከቤት መውጣት በተከለከለበት ጊዜ ለአንድ ወገን 25 ኪሎ የፊኖ ዱቄትና አንድ ሊትር ዘይት በመግዛት በ25 ሚሊዮን ብር የተገዛ የምግብ እገዛ አድርገዋል። ሙሉ ኃይለስላሴ አሁን የማስታወቂያ ስራውን ወደ ሙሉ የምግባረሰና የድርጅት ድርጅት ማስተባበሪያ ማዕከል በመቀየር በጦርነቱ ምክንያት ለተፈናቀሉና ለተቸገሩ ሰዎች በማገድ ላይ ይገኛል። ከኮሮና በኋላም ይህን ጦርነት ተከሰተ። ጦርነቱ ከተከሰተ በኋላ ሁሉም ሰው ብዙ ነገር እንዲያጣ ተደርገዋል። ይህንን ጦርነት ለሁሉም ሰለባ ሆነዋል እና እኛም ጦርነቱ ከተከሰተ በኋላ በተለይ ከምዕራብ ትግራይ፣ ከምስራቃዊ ትግራይ፣ ከማዕከላዊ ዞን አካባቢም ተፈናቅለው ወደ መቀለ ከተማ የገቡ ወገኖች የነበሩ እነዚህ ወገኖች በገቡበት ሰዓት ሁሉም ነገር አልነበረም። ሚዲያ የለም። መብራት የለም። ባንክ የለም። ስልክ የለም። እነዚህ ሁሉ ነገሮችን በተዘጉበት ሰዓት እነዚህ ሰዎች ስናገኛቸው እንዴት ነው መርዳት የምንችለው ብለን ማሰብ ጀመር። እኔ ደግሞ ያንን የበጎ አድራጎት ስራ ከደሜ ጋር የተዋሃደ ሆኖ ስለቆየ ይህንን ስራ እንደ ሱስም ይዤው ስለነበረ በዚህ በጦርነት ሳቢያ እቤቴ ቁጭ ብዬ መዋል ህሊናም አልፈቀደም። እነዚህ በቻልኩት መጠን እግዚአብሔርን ተገን አድርጌ እግዚአብሔርን ከለላዬ አድርጌ ሳልፈራ የመንቀሳቀስ ችግርም ቢኖር ዝም ብዬ መንቀሳቀስ ጀመርኩና በዚህ ምክንያት በቅሳነት ትምህርት ቤት መጥተው የተጠለሉ ወገኖችን በመርዳት እንቅስቃሴ እንቅስቃሴውን ጀመር ስለዚህ ይህን ለማድረግ ያነሳሳኝ ነገር ምንድነው አንድ ሰዎቹ የሚደርስላቸው ሰው የለም በዚህ ሰዓት ሚዲያዎችም የሉም ስልክም የለም ሁሉ ነገር ዝግትግት ባለበት ሰዓት ይህንን ተፈናቅሎ የመጣ ሰው በትምህርት ቤት ለወደቀ ህዝብ ማን ነው የሚደርስለት የሚል ጥያቄ ወደ ልነ ያመጣ ስለዚህ ይህን ጥያቄ ይ ከመቀሌ ነዋሪዎች ጋር ከሚመለከታቸው ጓደኞች ጋር ተነጋግረን እርዳታን ማንቀሳቀስ እንዳለብን እንትን ላይ ደረስን ከዛ በኋላ ስራውም ጀመርኩት ማለት ነው ወጣት ሙሉ ሀይል ስላሴ እስካሁን ባደረገው እንቅስቃሴ በ19ጠኝ የመቀሌ ትምህርት ቤቶች የሚገኙ እስከ ተማሳሳይ ተመሳሳይ ስራ ከሚሰሩ ጓደኞች ጋር ሆኖ ሲያግዝ በግሉ በሙሉ በኩል ደግሞ 31.7 ሚሊዮን ብር በመሰብሰብ 245 ሚሊዮን ወደ ተፈናቃዮችና ችግረኞች ማድረሱን ይናገራል። እስካሁን መቀሌ ቀደም ብለው ቅሳነት በሚባል አንደኛ ደረጃ ትምህርት ቤት ነበር ያረፉት መጀመሪያ ከምዕራባዊ ትግራይ የመጡ ሰዎች ወገኖቻችን ማለት ነው። ከዛ በኋላ ግን የተፈናቃዮችን ቁጥር እየጨመረ በመምጣቱ ምክንያት እስካሁን እስከ 19 ትምህርት ቤት ድረስ ደርሰዋል። በ19 ትምህርት ቤት እስከ 20 ሺ የሚጠጉ ወገኖች ነው ተጠለው ያሉ እዛ። ስለዚህ ለነዚህ ወገኖች ብቻ ያም ሳልሆን ብዙ እንደኔ የሚንቀሳቀሱ ቮሎንተሪ ወገኖችም እንደ እንደነ ይርጋ እንደ ኦሳ ድርጅት ነው። እሱ ለብዙ ዓመታትም የሰራ ባለልምድ ድርጅት ነው። እንደ ኦሳ፣ እንደ ፍረሚናጦስ የነገረ መለኮት ምሩቃን ማህበርም በዚህ ጋር ተጠምደው እየሰሩ ነው ያሉ። ማህሌት የምትባልም ቮሎንተሪ የምትሰራ ልጃለች። የሩፋኤል ማህበር የሚባሉም አሉ። ሙሉ ብርሃን የሚባል አንድ ጓደኛችንም አለ በዚህ የተሰማራ። መንደራት መቀሌ የሚባሉ የመቀሌ ሰፈሮች ብለው ስማቸው እንትን አድርገው የሚንቀሳቀሱ ወጣቶችም አሉ። ፋና መናእሰይ የፋና ወጣቶች እንደ ባንክ የሚንቀሳቀስ ወጣቶችም እንደዚህ እና የሁላችንም ድምር ብዙ ሰዎችን አግዘናል። እንደኔ ግን እንደ ግሌ እንደ ሙሉ የምግባረ ሰናይ ድርጅቶች ማስተባበሪያ ማዕከል ስንቀሳቀስ ግን ለእነዚህ ትምህርት ቤት ላይ ላሉ ተፈናቃዮችም ደርሼ ከዚህ ውጭም መቀሌ ውስጥ ላለ ሕዝብ ለእነዚህ ሰዎችም ለተሸከመልን ሕዝብም እንዳይቸገር ለተቸገሩ ወገኖችም እነሱም ሰሌክት እያደረግን በየክፍለ ከተማው እየረዳን ያለ ነው እስካሁን መቀሌ ላይ ብቻም ሳንወሰን ለእያንዳንድ ከተማ ከሁለት መቶ እስከ አምስት መቶ ሰው እንዲረዳ በማድረግ በእርግጠኝነት ከተፈናቃዮች ውጭ እስከ 17 ሰባት ሺህ ወገኖችን እንዲረዳ አድርገናል ለተራበ ለተቸገረ ሰዎችንም የተለያዩ ነገሮችን በማቅረብ ለህዝቡ የሚደርስ መሆኑ ነው በተለይ ለተፈናቃዮቹ ፍራሽ አንሶላ ብርድ ልብስ የመድኃኒት አቅርቦት የተለያዩ ፍላጎታቸውን በማሟላት ረገድ እየተንቀሳቀስን ስለሆነ በአጠቃላይ እስካሁን 31 ሚሊዮን ተቀብዬ 24 ሚሊዮን አካባቢ አድርሼ የቀረውንም በማድረስ ላይ እገኛለሁ ማለት ነው በህዝቡ ደረጃ ሲሰላ አሁንም ከመቀሌ ውጭ 17 ሺህ ወገኖች ተፈናቃዮች ያልሆኑ መቀሌ ውስጥ 19 ትምህርት ቤት ላሉ ወገኖች መቀሌ ከተማ ውስጥ ተፈናቃዮች ያልሆኑ ነዋሪዎች እስከ 1 ሺህ ሰባት መቶ ወገ ወገኖች ሽሬ ላይ ላሉ ተፈናቃዮች፣ አክሱም ላይ ላሉ ተፈናቃዮች፣ አብይ ዓዲን ላሉ፣ አድዋልም ላሉ ተፈናቃዮችም በድምር ይህንን ሀያ አራት ሚሊዮን ብር እንዲደርስ ተደርገዋል። ማለት ነው በእኔ በኩል ወደ ፈለጉት መድረስ እንደሚችል ያመኑ ሰዎች ከጊዜ ወደ ጊዜ እየበረከቱ መጥተዋል፣ ይላል ሙሉ ኃይለ ስላሴ። ቀደም ብሎ በጀመርኩት የሚዲያ እንቅስቃሴ ብዙ ሰው በእኔ መንገድ እርዳታውን እያደረሰ መጥተዋል። አሁንም የዚህ ስራ ውጤት ነው። ስለዚህ ሰው በእኔ መንገድ ከላከ ፕሮፖርሊ ወደሚመለከተው ሰው ይደርስልናል ብሎ ያምናል። በዚህ አይነት ሀሳብ የሚያምን ህዝብ በጣም እየተበራከተ መጥተዋል። በተለይ ውጭ ሀገር ላሉ ሰዎች በጣም ማመስገን ያለብኝን ነው። አረብ ሀገር፣ አውስትራሊያ፣ አሜሪካ አፍሪካ ኤዥያ እስከ ግብፅ አፍሪካ ሀገራችም ሳይቀሩ አሜሪካን ሀገር ያሉ ሰዎች ሁሉ በሙሉ መንገድ ከላክን ይደርስልናል የሚል ትልቅ እምነት አሳድረውብኛል። ስለዚህ የእነሱን በእኔ ላይ እምነት ማሳደር በጣም እየገረመኝና እያመሰገንኩኝ እነሱ በሚልኩልኝ ብር ነው እኔ የሚሰበሰበው ብሩ። እየዘርኩም አይደለም፣ ማይክሮፎን አድርጌ በመንቀስቀስም አይደለም። እነሱ ራሱ መንገዱ ካዩት በኋላ ያን መንገድ ቤስት መንገድ ነው፣ በቃ ምርጥ መንገድ ነው፣ በሙሉ መንገድ ብን ልክ ይደርስልናል ብሎ ያመኑት ሰዎች የሚልኩት ብር ነው ይህን የተሰበሰበው። ሌላውም እንዴት ነው ይህን ያክል ብር የሚሰበሰበው እኔም የሚላክልኝን ብር የት ላይ እንዳደረስኩት ግልጽነት ባለው መንገድ በተቻለኝ መጠን ካልተሰረከረከ ሰዎቹን እንዲያዩ አደርጋለሁ። እንዲያዩ ይህን ያክል ብር የት ደረሰ። አሁን የለገኩ ብር ራሱ እኮ አንድ የኦዲት ሜካኒዝም እኮ በቃ ኦዲት እያረግኩ ነው። ሰላሳ አንድ ሚሊዮን ተቀብያለሁ። ሰላሳ አንድ ሚሊዮን ደግሞ ምን ላይ እንዳደረስኩ ደግሞ አሳያቸዋለሁ። ሪሊ ያንን ብር ብቻ ነው የተቀበልኩት። ሁለት ኦዲተሮች ነው እኔን የሚቆጣጠሩኝ። አንዱ ኢንተርናል ኦዲተሬ ብር የሚልክ ሰው ነው። ብሩን መድረሱ የሚያረጋግጥ እሱ ነው። ኤክስተርናል ኦዲተሬ ደግሞ ህሊናዬን ነው። በቃ ህሊናዬ እግዚአብሔር ነው። ሙሉ በሚያካሄደው ምግባር ሰናይ ከጦርነቱ በፊትና በኋላ ከጎኑ የማይለዩና ሰላሳ ሳይሰለትሽ የሚያግዙ ተጋርና ኤርትራውያን ናቸው ይላል። ይህ የሁለቱም ገዛ በአሁኑ እየተካሄደ ያለው ጦርነት ጥቁርነት ጥጥሎ ያልፋል ተብሎ ፍራቻ ያሳደርብን ነገር የሚያስወግድና ፍቅርና ሰላም የሚያመጣ ተግባር ነው ይላል ሙሉ ኃይለሥላሴ። እውነት በእኔ መንገድ ለእኔ ወገኖች የሚረዱ ወገኖች፣ እኔ ትግራይ ውስጥ ነው እየተንቀሳቀስኩ ያለው። ይህን ነገር ከመከሰቱም በፊት ከተከሰተም በኋላ ኤርትራውያንና ተጋሩ ሳይለያዩ በእኔ መንገድ በሚገርም ሁኔታ ነው እየረዱ ያሉ ማለት። ስለዚህ እነዚህ ህዝቦች እውነት ለመናገር አሁን ተከስቶ ላለው ጥቁር ነጥብ ጥሎ እያልፋል ተብሎ ፍራቻ ያሳደረብን ነገር የሚያስወግድና ፍቅርና ሰላምን የሚዘምር ፍቅርና ሰላምን የሚያመጣ አሰራር ነው እየተከተሉ ያለው እነዚህ ህዝቦች። ስለዚህ ውጭ ሀገር ያሉ በተለይ ኤርትራውያንና ተጋሩ ሁሉንም በሚባል ሁኔታ እውነት እውነት አንድ ቀን ቁጭ ብለን ዳታውን ብንሰራው ሃምሳ ሃምሳ በሚባለው ሁኔታ በእኔ መንገድ የሚመጣ እርዳታ የእነዚህ ሰዎች የእነዚህ ህዝቦች ብር ነው፣ የኤርትራውያንና የተጋሩ። ስለዚህ እነዚህ ህዝቦች በሚሰጡኝ እነዚህ ሰዎች በሚልኩልኝ ብር ለህዝቤም እያደረሱ እገኛለሁ። እውነት ፍቅርንና አንድነትን የምሰብክ ህዝብ ይብዛልን እግዚአብሔር ይህንን ሰላም ያምጣልን ብዬ ሁሉ የሚጸልየውም ለዚህ ምክንያት ነው። ስለዚህ እነዚህ ሰዎች እውነት ከዚህ ሰላም እያለንም የነበረ ስሜታቸው አሁንም ቦታው ላይ አለ። አሁንም እኔ ነው እኔ አንድ ምስክር ነኝ። እየደወል የሚነግሩኝ ከብራቸው በላይ የሚነግሩኝ ነገር አለ አንድ ህዝብ ነን እኛ አንድ ህዝብ ነን። ህዝባችን እንዲራብ፣ እንዲቸገር አንፈልግም እያሉ እነዚህ ህዝቦች በአንድነት በእኔ መንገድ የሚረዱ ስለሆኑ እኔ የሁለታችን የአንድነት ሰባኪም ምስክርም ነኝ ብዬ መናገር ይችላለ። በድፍረት ማለት ሙሉ ኃይል ስላሴ ለዚህ ምግባር ስናይ ተግባር በተአማነት መሰማራቱ በደመስኮ ተጀምሮ በኤስኦኤስ የቀጠለው አስተዳደጉና የቤተ ክርስቲያን ልጅ ሆኖ በማደጉና የቤተ ክርስቲያን አትዋሹ፣ አትስረቁ ያስተምር ስለነበርኩ ይህ የፈጠርብኝ ተጽዕኖ ነው ይላል። ሙሉ ሀይለ ስላሴ ትግራይ አንድ ገጠር አካባቢ ነው የተወለድኩኝ። ከዛ የ11 ዓመት ሆኜ ውቅሮ ከተማ ተውላለ ማለት ነው መጥቼ እዛም ወደ ድርጅት ነው የገባ ሆኝ። ደንበስኮ የሚባል ድርጅት ነበረ። ከዛ ድርጅትም ወደ ኤስኦኤስ ተላለፍን። ኤስኦኤስ አስተማረኝ። ይህንን ስነ ምግባር የራሴ ብቻ ማስተዋጽኦ ወደው ብያለ ምንም፣ አንድ የመምህራንም አስተዋጽኦ ነው፣ የህብረተሰቡ የውቅሮ ህዝብ ውጤትም ነው፣ የኤስኦኤስ ማህበረሰብ ውጤትም ነው። በተለይም ውቅሮ ላይ ደብረጽዬ ቅዱስ ጊዮርጊስ ቤተክርስቲያን በሰንበት ትምህርት ቤት ላይ ስላደግኩኝ ይቺ ቤተክርስቲያንም ለእኔ ትልቅ አስተዋጽኦ ገልጾ አድርጋልኛለች እዛው ቤተ ክርስቲያን የሰንበት ትምህርት ቤት ተማሪ ሆኜ መዘመራንም ሆኜ ሰባኪም ሆኜ ተንቀሳቅሻለሁ። ስለዚህ የእነዚህ ሁሉ ድምር ውጤት ነው የእኔ ስብዕና ብዬ መናገር እችላለሁ በድፍረት ማለት ነው። ይህንን እንደሆንም አሁን ያለሁበትን ሙሉ እንዲሆንም እግዚአብሔር ስለረዳኝ ከምንም በላይ እግዚአብሔርን አመሰግናለሁ። ቀደም ብዬ ጠቀስኳቸው አካላትና ድርጅቶችን ግን ትልቅ ድርሻ አላቸው በእኔ ስብዕና ላይ በመቅረጽ ማለት ነው። ወጣት ሙሉ ሀይልስላሴ ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። አለም ፍስሀ ለአሜሪካ ሬዲዮ ከመቀለ ዓለም ፍስሀን ለዘገባው እናመሰግናለን። በተለያዩ የኢትዮጵያ አካባቢዎች እየጨመረ የመጣው የኮቪድ-19 ህመምተኞች ቁጥር እያሳሰበ ነው። ቀደም ሲል በተለይ በአዲስ አበባ ይበልጥ ገዝፎ ይታይ የነበረው የቫይረሱ ተጋላጮች ቁጥር ከቅርብ ጊዜ ወዲህ በተለያዩ የክልል ከተሞችን በእጅጉ በማሻቀብ ላይ መሆኑን የህክምና ባለስልጣናት እና ባለሙያዎች እየተናገሩ ነው። በኦሮሚያ ክልል በሚገኙት የጉደር እና የወለጋ ዩኒቨርሲቲ ሬፈራል ሆስፒታሎች ያለውን ሁኔታ የተከታተለው የአምቦ ዘጋቢያችን ናኮር መልካ ተከታዩን አድርሶናል። በጉደር የመጀመሪያ ሆስፒታል የኮቪድ-19 ህክምና ማዕከል ውስጥ የኮቪድ ህክምና ክትትል ላይ የሚገኙና ስማቸው እንዳይጠቀስ የጠየቁ የአሜሪካ ድምፅ ያነጋገራቸው ታማሚ እየተደረገላቸው ስላለ ህክምና ገልጸው በኮሮና ቫይረስ እንዴት ሊያዙ እንደቻሉም እንዲህ እንዲያስረድተዋል። ወደ ጉደሬ ሆስፒታል የመጣሁበት አስራ አምስት ቀኔ ነው። እኔ በእውነቱ በሆነ የጉደሬዎችን ሐኪሞችን ከዶክተራቸው፣ ከነርሶቻቸው፣ ከጽዳት ሰራተኞቻቸው ከማንኛቸውም እንዳየሁኝ የምመሰገኑ ናቸው። ለበሽተኛ የሚያደርጉት እንክብካቤ ሌት ከቀን ማታ ሳይሉ እንቅልፍ ሳይሉ እያጠናገዱ እና እያዳኑ ነው ከእግዚአብሔር ጋር። ኮቪድ አስራ ዘጠኝ በምን አዊነት አጋጣሚ ነው እርሶ ሊይዝ የቻለው? ይህ እንደ አጋጣሚ የባለቤቱ ወንድም ነበር። አጋጣሚ ሁላሌት ነርቭ ምናምን ነበረበት። አሁን ለዛ ህክምና ወደ አምቦ ስተመዘዋሉ በሚወስድበት ጊዜ አምቦ ሆስፒታል ወደ ቅዱስ ጳውሎስ ላከው። ቅዱስ ጳውሎስ በድንገተኛ ክፍል ድረስ ቆይቶ ከጊዜ በኋላ ተገኘበት እዛ አረፈ። እኔ ዙን ቀብሬ ከሶስት ሳምንት ያዘኝ። ለሌሎች ይጠቅማል ባሉት መልእክታቸውም ታሞ ከመማቀቅ አስቀድሞ መጠንቀቅ ሲሉ ከእርሳቸው ስህተት ሌሎች እንዲማሩ አሳስበዋል። በእርግጥ በፊት አልገባኝም ነበር። ይነገር ነበር በመንግስት በኩል ጤና ጥበቃ ሚኒስቴር በኩል ይተላለፍ ነበር፣ እከታተል ነበር ሬዲዮ ግን፣ ያንን ህም አልመሰለንም። ወደ አዲስ አበባ ስንመጣ መራራቅ የለም ማስክ ማድረግ የለም በሽታ እንዳሙሸት ነው የአፍ ወሬ ነው ይባል ነበር። እኔ ግን እውነት አለ ያልኩኝ ከተያዝኩኝና ከተቸገርኩኝ ወዲህ ነው። ከቤተሰቤ ከተለየሁኝ ሁኝ ወዲህ ነው። አሁንም ማለት የፈለግኩኝ ህብረተሰቡ ስለዚህ ስለ በሽታ መከላከል ሌጠቀን በየቤተሰሳኑ፣ በየእምነቱ፣ በየመስሪያ ቤቱ ያንን ስርአቱን በማክበር አመርምሮ በህክምና ካልዳነ በስተቀር ለወደፊቱ ህጋዊ እርምጃም እየተወሰደ የምጥሱትን እንደዛ ብደረግ ኖማቆም የምቻለው እንጂ በአሁኑ ሰዓት ቤ ከበሽታው

ውጭ ነው። የጉደር መጀመሪያ ደረጃ ሆስፒታል ሕክምና ክፍል ኃላፊና የማዕከሉ የኮቪድ አስራ ዘጠኝ ሕክምና አስተባባሪ ዶክተር ናሆም ተሾመ በሰጡት አስተያየት ባለፈው ሳምንት በኮቪድ አስራ ዘጠኝ ሳቢያ የሁለት ሰዎች ህይወት ማለፉን አመልክተው ያላቸው ሁለት አጋዥ የመተንፈሻ መሳሪያዎች ብቻ መሆኑንና ሁለቱም በኮቪድ አስራ ዘጠኝ ህመምተኞች መያዛቸውን ገልጠዋል እስከ ቀኑ ዘጠኝ ሰዓት ድረስ ባለው ጊዜ ስድስት ለኮሮና ቫይረስ የተጋለጡ ሰዎች ጉደር ሆስፒታል መግባታቸውን አስታውቀዋል። እስከ አሁን ሰዓት እንግዲህ ስድስት ታማሚዎች እኛ ጋር ደርሰዋል። ይሄ ቁጥር ይቀጥላል፣ እስከ ማታም ሊመጡ ይችላሉ፣ በኋላ ሊመጡ ይችላሉ። ይሄ ማለት እስካሁን ድረስ እንግዲህ ሶስት መቶ ሀያ ስድስት ታማሚዎችን ተቀብለን ህክምና እየሰጠን ነው የምንገኘው። አሁን ወደ አስራ ሰባት ኬዝ ነው እኛ ጋር ህክምና ላይ ያሉ ማለት ነው። ባለፈው ሳምንት ውስጥ ከሁለት ቀን በፊት ማለት ነው ሁለት ሰው በህይወት አልፏል ማለት ነው እኛ ጋር ያው። ይሄ ማለት በየጊዜው ሞትም ሆነ ኬዝ እየጨመረ ነው የሚሄደው የታማሚ ቁጥር እየበዛ እየጨመረ ነው የሚሄደው በሰሙኑ ማን ክፍል የሚገኙ አሁን ሁለት ፔዞች ጽኑ ህሙማን ውስጥ ነው ያለው፣ ግን ክሪቲካሊ ተመሙ ወደ አስር የሚሆኑ ፔሽንቶች ናቸው። ከግንቦት ስምንት ሁለት ሺ አስራ ሁለት አመተ ምህረት አንስቶ እስካሁን ባለው ጊዜ ለሶስት መቶ ሀያ ስድስት የኮቪድ አስራ ዘጠኝ ህመምተኞች ሆስፒታላቸው በህክምና መርዳቱን የገለጹት ዶክተር ናሆም ከእነዚህ መካከል የአስራ ሰባቱ ህይወት ማለፉን አስረድተዋል። ስለ ጽኑ ህሙማን ክትትልና በህብረተሰቡ ዘንድ ስለሚስተዋለው መዘናጋትም ዶክተር ናሆም ተከታዩን አስተያየት ሰጥተዋል ሰው አግኝቶ ምርመራውን ቢያካሂድ በኮቪድ የሚሞቱ ሰዎች ቁጥር እኛ ከምናውቀው በላይ ሊሆን ይችላል ብዬ ነው ምገምተው። ለዚያም ህብረተሰባችን ጥንቃቄ በጣም አነስተኛ መሆኑን ነው የሚያሳየው እና ጥንቃቄ ማድረግ ግዴታ የሚሆንበት ደረጃ ላይ ደርሰናል ማለት ይቻላል። ዶክተር ናሁም፣ አሁን እናንተ የኮቪድ አስራ ዘጠኝን እያከማችሁ የምትገኙ ሐኪሞች ምን አይነት ህይወትን ነው እያሳለፋችሁ ያላችሁት? በጽኑ ህሙማን ክትትል ውስጥም ሆነው በአጋዥ መተንፈሻ መሳሪያ እየተነፈሱ የሚገኙ ሰዎችስ ምን አይነት ህይወት ነው የሚያሳልፉት? በዛ መተንፈሻ ስር ማለት ነው። ማሻ መሳሪያ ብቻ ነው ያለን። ያ ማለት በጣም ትንሽ ሰዎች ከሚፈልጉት በታች መሆኑን ነው የሚያሳየው። ክሪቲካል ፐርሰንቶች በየጊዜው እየጨመሩ እየበዙ ነው። የባለሙያዎቻችን ኤፈርት በጣም በከባድ ሁኔታ ውስጥ እንዳለን ነው የሚያሳየው። ሀያ አራት ሰዓት ሙሉ ባለሙያዎቻችን እዚህ ሰርብ እያደረጉ ነው የሚገኙ። በዛ ላይ ለብሰን ለጥንቃቄ ለብሰን የምንገባ ቲፒ የሚባለው ልብስ ማለት ነው በጣም ይሞቃል። ከሙቀቱ የተነሳ ሰው ሁሉ እስኪ ልበው። በጣም በአስቸጋሪ ሁኔታ ነው ባለሙያዎቻችን ይህን ታማሚዎች ሰርቭ እያደረጉ የሚገኙት ማለት ነው። የታማሚ መጨመር እኛ ላይም ባለሙያዎቻችን ላይም ሎድ እየጨመረ በየጊዜው እየጨመረ መሄዱን ነው የሚያሳየው እና መካኒካል ቬንትሬተር የምንለው ሳምባችንን ተክቶ መተንፈሻ ሲስተማችንን በሳምባ ቦታ ተክቶ የመተንፈሻ ስራ የሚሰራ ማለት ነው ማሽኑ። ስለዚህ ማሽኑ አሁን አየር ማስገባት እና ማስወጣት የማይችሉ ታማሚዎቻችንን የእሱን የሳምባውን ስራ ተክቶ የሚሰራ ማሽን ማለት ይቻላል። ስለዚህ አሁን ኮቪድ እንደምታውቀው የመተንፈሻ ታሪፍ ነው የሚጎዳ በብዛት ሰዎች መተንፈስ ሲያቅታቸው ወደ ማሽኑ ግዴታ መሄድ አለብን ማለት ነው። ይህ ማሽን ደግሞ እጥረት አለ፣ በጣም ውድ እቃ ነው። በሀገሪቱ ደረጃ በጣም ውስን ቦታ ብቻ ነው የሚገኘው። ስለዚህ ቤተሰባችን አሁን ጥንቃቄ ካላደረግን በሰቀን ወደዛ የሚሄዱ ፔሸንቶች በብዛት ስለሌሉን ሊጎዱብን ይችላሉ ማለት ነው። በሌላ በኩል በወለጋ ዩኒቨርሲቲ ሪፈራል ሆስፒታል ውስጥ ባለፈው ሳምንት አንድ የጤና ባለሙያን ጨምሮ የሁለት ሰዎች ህይወት በወረርሽኙ ሳቢያ ማለፉን የሆስፒታሉ ሕክምና ክፍል ኃላፊ ዶክተር አምሳሉ ታከለ ተናግረዋል። በኮቪድ አስራ ዘጠኝ ተይዘው በሆስፒታላችን የሕክምና ክትትል ያደረጉ ሰዎች ቁጥር የዛሬውን አንድ በኮሮና ቫይረስ የተጠቃ ሰው ጨምሮ አራት መቶ 28 ይደርሳል ማለት ነው። ሶስት መቶ ዘጠና አምስቱ ተስሏቸው ወጥተዋል። 25 የሚሆኑት ደግሞ ህይወታቸው አልፏል። ህይወታቸው ካለፈ መካከል አንዱ የኛው የፋርማሲ ባለሙያ ነው። ሌላኛው ዶክተር ሂርጳ የሚባሉ ግለሰብ ደግሞ በወለጋ ዩኒቨርሲቲ በከፍተኛ ኃላፊነት ሲሰሩ ቆይተው ወደ አምቦ የተዘዋወሩ ናቸው። በአሁኑ ሰዓት አስር ሰዎች በሆስፒታላችን የህክምና ክትትል እያደረጉ ነው። አስራ አምስት ሰዎች ደግሞ ተጠርጥረው ተለይተዋል። ከእነዚህ መካከል የህክምና ባለሙያዎችም ይገኙበታል። ህብረተሰቡ ከዚህ በፊት በተለመዱት ራሱን የመጠበቂያ ዘዴዎች ተግባራዊ እያደረገ ከኮሮና ቫይረስ ሳይሰላጭ ራሱን መጠበቅ አለበት ብለዋል። የኢትዮጵያ ጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት በጋራ በሚያወጡት የኮሮና ቫይረስ መግለጫ መሰረት የዛሬን መረጃ ሳይጨምር ትናንት በ24 ሰዓት ውስጥ በቀረቡ 8187 የላብራቶሪ ናሙናዎች ላይ ከተከናወነው ምርመራ 2163 ሰዎች ለኮሮና ቫይረስ መጋለጣቸው ተረጋግጧል። በአጠቃላይ በኢትዮጵያ እስካሁን ለቫይረሱ የተጋለጡ ሰዎች ቁጥር 221544 ደርሷል። በሌላ በኩል 2179 ሰዎች ከበሽታው ያገገሙ ሲሆን እስካሁን ባለው ጊዜ አጠቃላዩ ከበሽታው ያገገሙ ሰዎች አዝ 166135 ነው። በጠና የታመሙ ሰዎች ደግሞ ከዘጠኝ መቶ በላይ ሲሆኑ ትናንት ብቻ 33 ሰዎች በኮቪድ-19 ሳቢያ ሕይወታቸውን አጥተዋል። ለአሜሪካ ድምፅ ናኮር ምልካ ካምቦ ተከታዩም ኮቪድ-19 ላይ ያተኮረ ዘገባ ነው። ወዲህ ወደ ዩናይትድ ስቴትስ የሚመልሰን ይሆናል። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል በወጣቶች የስፖርት ስፍራዎችና በመዋለ ሕጻናት የኮሮና ቫይረስ መዛመት እየጨመረ መሄዱን ተናግሯል። በዕድሜ ያልገፉ ጎልማሶች በጠና ታመው ሐኪም ቤት እየገቡ መሆናቸውንም ማዕከሉ ጠቁሟል። ቫይረሱ በባሰ መልኩ መዛመት የጀመረው አዲስ የኮሮና ቫይረስ አይነት በመከሰቱ እንደሆነ የአሜሪካ ድምፅ ዘጋቢ ማሪያማ ዲያሎ ባጠናቀረችው ዘገባ አብራርታለች። አዳነች ፍስሀዬ ታቀርበዋለች። የበሽታ መቆጣጠርና መከላከል ማዕከል ሲዲሲ ስራ አስኪያጅ ሮቸር ዋለንስኪ ባለፈው ረቡዕ ስለ ኮቪድ-19 ጉዳይ በዋይት ሀውስ ቤተ መንግስት ማብራሪያ በሰጡበት ወቅት አዲስ የኮሮና ቫይረስ አይነቶች እየጨመሩ ባሉበት በሆኑ ወቅት በቫይረሱ የሚያዙት በእድሜ ያልገፉ ሰዎች ብዛት እየጨመረ መሄዱን ጠቁመዋል። Across the country, we are hearing reports of clusters of cases associated with daycare centers and youth sports. በሀገሪቱ ዙሪያ ከመዋለ ህፃናት ማዕከሎች እና ከወጣት የስፖርት ቦታዎች ጋር በተያያዘ የሚቀርቡ የኮሮና ቫይረስ መዛመት ዘገባዎች እየሰማን ነው። በሰላሳዎች እና በአርባዎች የእድሜ ክልል ውስጥ ያሉ ሰዎች በጠና ታመው ሆስፒታል እየገቡ ነው። ይህ እየሆነ ያለው ሳርስ እና ኮቭ ቱ የተባሉ የቫይረሱ አይነቶች መዛመት እየጨ እየጨመረ ባለበት ወቅት መሆኑን አሃዞች ያመለክታሉ። በአሁኑ ወቅት ሀምሳ ሁለት የሚሆኑ ቦታዎች የአዲሶቹ የቫይረሱ አይነቶች ስጋት እንዳላቸው ገልጸዋል። ቢ ነጥብ አንድ ነጥብ አንድ ነጥብ ሰባት የተባለው በከፍተኛ ደረጃ የሚዛመተው የቫይረሱ አይነት የመነጨው ከብሪታንያ ነው ተብለዋል። ይህም በዩናይትድ ስቴትስ በብዛት እየተዛመተ መሆኑ ተገልጿል። በተለይም የሚዛመተው በእድሜ ባልገፉ አሜሪካውያን ዘንድ መሆኑን ወለንስኪ አስረድተዋል። ቫይረሱ በብዛት ሊዛመት በሚችልባቸው ቦታዎች በተለይም ሜዳ ላይ ባልሆኑ የወጣቶች የስፖርት ቦታዎች እንዲሁም ቢያንስ የስድስት ጫማ ርቀት ለማድረግ በማይቻልባቸው ቦታዎች መገኘትን ማስወገድ እንደሚያስፈልግ የሲዲሲ መመሪያዎች ይመክራሉ። ብዙ ሰዎች ከሚሰባሰቡበት አካባቢን በተመሳሳይ መራቅ እንደሚያስፈልግ አስገንዝቧል። የባይደን አስተዳደርም የኮሮና ቫይረስ መከላከያ ክትባት መድኃኒት ተደራሽነት ፌዴራላዊ እውቅና ባላቸው የማህበረሰብ የጤና ጣቢያዎች እንዲሰፋ ማድረጉን ባለፈው ረቡዕ አስታውቋል። የዋይት ሀውስ ቤተ መንግስት የኮቪድ-19 ጉዳይ አማካሪ አንድ ስላቪት ያብራራሉ። በማህበረሰባዊ የጤና ማዕከሎች የሚደረጉት የክትባት መርሃ ግብሮችን እያሰፋን ነው። በዚህ መልክ ወደ 1400 የሚጠጉ የጤና ማዕከሎች ሰዎችን ለመክተብ የሚያስፈልጋቸውን የክትባት መድኃኒት ማግኘት ይችላሉ። ብዙዎቹ ማህበረሰባዊ የጤና ማዕከሎች የሚገኙት በአብዛኛው የጤና ዋስትና የሌላቸው ወይም ያልተሟላ የጤና ዋስትና ያላቸው ሰዎች በሚኖሩበት አካባቢ ነው። ዩናይትድ ስቴትስ ከ30.9 ሚሊዮን በላይ የተረጋገጠ የኮሮና ቫይረስ በሽተኞች አሏት ከ559 ሺህ በላይ የሚሆኑት ደግሞ ለህልፈት መዳረጋቸውን የጆንስ ሆፕኪንስ የኮሮና ቫይረስ ማዕከል አስታውቋል። በዚህም በዓለም ቀዳሚ ቦታ መያዟ ቀጥሏል። ስላቤት እንደሚሉት ካለፈው ረቡዕ አንስቶ የዩናይትድ ስቴትስ የክትባት ፕሮግራም ከተመደበው ጊዜ ፈጥኖ እየተራመደ ነው። በአሁኑ ወቅት ከ108 ሚሊዮን በላይ የሚሆኑ ሰዎች ቢያንስ አንደኛ የክትባት ዙር ተከትበዋል። የቅዳሜ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች ዝግጅታችን በአጭር ሞገድ በ21 በ25 እና በ31 ሜትር ባንድ በናይልሳት ቪኦኤ 24 ላይ በቀጥታ ለማግኘት ይቻላል። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እና በፌስቡክ ገጻችንም አት ቪኦኤ አምሃሪክ ላይ ልታገኙን ትችላላችሁ። ከሰኞ እስከ አርብ ደግሞ አህዱ ራዲዮ 94.3 ላይ በቀጥታ ማግኘት ይቻላል። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። የመሳሪያ ቁጥጥር በዩናይትድ ስቴትስ ቀጣዩ ዘገባ የሚያተኩርበት ይሆናል። ሰሞኑን የተከሰቱትን የጅምላ ግድያዎች ተከትሎ ከተሟጋቾች በተነሳ ግፊት ፕሬዚደንት ጆ ባይደን ሐሙስ እለት በጠመንጃ የሚፈጸምን ሁከት ለመቀነስ ተከታታይ አስፈጻሚ ትዕዛዞችን በፊርማቸው በማረጋገጥ አውጥተዋል። በዩናይትድ ስቴትስ ምክር ቤቶች ጠመንጃና ሽጉጥን የመሳሰሉ መሳሪያዎችን ለመቆጣጠር የሚወጡ ሕግጋት ሊጸድቁ የሚችሉበት መንገድ ብሩህ አለመሆኑን ጭምር በማመላከት የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ተከታዩን ዘገባ አሰናድታለች። ደረጀ ደስታ ያቀርበዋል። Gun violence in this country is an epidemic. ባለፈው ሳምንት ካሊፎርኒያ ውስጥ በተካሄደው ግድያ የዘጠኝ ዓመት ወንድ ልጅን ጨምሮ አራት ሰዎች ህይወታቸው አልፏል። ይህ እስከ ዛሬ ድረስ በጠመንጃ ከተካሄዱት የጅምላ ግድያዎች በቅርብ ጊዜ የተፈጸመው ነው። ፕሬዚደንት ባይደን ትናንት ሐሙስ ባወጡት ተከታታይ የአስፈጻሚ ትእዛዛት ሊያሰጉዷቸው ከፈለጓቸው ችግሮች አንዱ ይህን ነው። ከትእዛዛቱ መካከል የተበራከቱ የመጡት መለያ ቁጥር የሌላቸው ያልተመዘገቡና በየቤቱ የሚገጣጠሙትን የስውር ጠመንጃ ወይም ጎስት ጋንስ የሚባ የተባሉትን ተተኳሽ መሳሪያዎች ማስቆምን ይመለከታል። ከወንጀለኛው አንስቶ አንስቱ እስከ አሸባሪ ድረስ ማንኛውም ሰው ይህንን እሽግ ገዝቶ ውስጡ ያለውን በመውጣት በ30 ደቂቃ ውስጥ ገጣጥሞ የጦር መሳሪያ ሊያደርገው ይችላል። እንዲህ አይነቱ እሽግ እንደ ጦር መሳሪያ ተወስዶ በጠመንጃ ቁጥጥሩ ህግ ውስጥ ተካቶ ማየት እፈልጋለሁ። ሁለተኛው አስፈጻሚ ትዕዛዝ መሳሪያዎችን የበለጠ ውጤታማ ለማድረግ በቀላሉ መጠቀም እንዲቻል ለአያያዝ ምቹና ጥብቅ የሚያደርጉትን ስታቢላይዚንግ ብሬስስ በመባል በሚታወቁት አባሪ መሳሪያዎች ላይ ቁጥጥርን የሚያጠብቅ ነው። ይህ ባለፈው ወር ውስጥ አስር ሰዎች በሞቱበት የኮሎራዶ ግድያ ስራ ላይ ከዋለው ጋር ተመሳሳይነት ያለው መሳሪያ ነው። ከዚህ በፊት የነበሩት አስፈጻሚ ትዕዛዛት በጦር መሳሪያዎች ላይ የሚታከሉ አባሪ ነገሮች ላይ ቁጥጥር እንዲደረግ አድርገዋል። በፕሬዚደንት ትራምፕ አስተዳደር ወቅትም መሳሪያዎችን በአጭር ጊዜ ውስጥ በአንድ ጊዜ በርካታ ጥይቶችን አከታትለው እንዲተፉ የሚያስችሉና ባምፕ ስታክስ የሚባሉት እገዳ ተደርጎባቸዋል። ምንም እንኳ የባይደን እርምጃዎች ወሳኝ ቢሆኑም ህግ ማውጣት የሚችሉት ግን ምክር ቤቶቹ ናቸው። ዲሞክራቶቹ የሚቆጣጠሩት የተወካዮቹ ምክር ቤት በቅርቡ ግለሰቦች እንደ ልብ መሳሪያዎችን የሚያገኙባቸውን ቀዳዳዎች ለመድፈንና ከመሳሪያ ግዢ በፊት የጀርባ ህይወት ታሪካቸው እንዲጣራ ወስነዋል። ይሁን እንጂ በህግ መወሰኛው ምክር ቤት ያላቸው የሪፐብሊካን ድጋፍ እጅግ አነስተኛ ነው። በምክር ቤቱ የሪፐብሊካን ፓርቲ መሪ ሚች ማኮኔል ይህንኑ ያረጋግጣሉ። የትም የማይደርስና የማይሰራ ነገር እኔን አያሳስበኝም ጠመንጃዎችን አስመልክቶ ምን መደረግ እንዳለበት በዲሞክራቶችና ሪፐብሊካን መካከል እጅግ ጥልቅ የሆነ መሰረታዊ የፍልስፍና ልዩነት አለ እስከዛሬ በዋናነት ከሚጠቀሱት እርምጃዎች እንደ ኤሮፓ አቆጣጠር በ1994 በፌዴራሉ መንግስት የጥቃት መፈጸሚያ መሳሪያዎች የታገዱ ቢሆንም እገዳው እንደ ኤሮፓ አቆጣጠር 2004 ላይ ባለመታደሱ የእገዳው ጊዜ ገደብ አልፏል። እድሳቱ እንዳይኖር የተከላከሉት ከፍተኛ ተሰሚነት ያላቸው የመሳሪያ ሽያጭ አግባቢ ደላላዎችና ሪፐብሊካኖች ናቸው። ከዱክ ዩኒቨርሲቲ የሕግ ትምህርት ቤት የመሳሪያ ሕጎች ማዕከል ዲሬክተር ጃኮብ ቻርለስ እንዲህ ይላሉ ግ አዎ እኛ ጠመንጃዎች ላይ የበለጠ ቁጥጥር ተደርጎባቸው ማየት እንፈልጋለን የሚል አንድ በጣም ትልቅና የተከፋፈለ ቡድን አለ በወዲያ በኩል ደግሞ ሌላ ቡድን አለ የትኛውንም አይነት የመሳሪያ ቁጥጥር አጥብቆ የሚቃወም ከእነዚህ ለብዙዎቹ አቋማቸው አንድ ብቻ ነው እሱም መሳሪያዎች ላይ የጠበቀ ቁጥጥር እንዲደረግ ድምፅ የሚሰጥ ማንኛውንም ፖለቲከኛ አንደግፍም የሚል ነው ስለዚህ ባለፉት ዓመታት ውስጥ በሁለት ወገኖች መካከል የከረረ ሆኖ የቆየው ልዩነት ትልቅ ሚና ነበረው ከቅርብ ዓመታት ወዲህ ግን ልዩነቱ እየጠበበ የመጣ ይመስለኛል። ፕሬዝደንት ባይደን በመሳሪያዎች ቁጥጥር ላይ ያላቸውን ቁልፍ ሚና ከግምት በማስገባት የመሳሪያዎች ቁጥጥር ቡድን አማካሪን ዴቪድ ቺፕማንን የአልኮል፣ የትንባሆ የተተኳሽና ተቀጣጣይ መሳሪያዎችን እንዲመሩ ሾመዋቸዋል። ባይደን መሳሪያ የመታጠቅ መብት ተሟጋች ከሆኑት ወገኖች መሳሪያ የመታጠቅን መብት የሚያከብረውን የህገ መንግስቱን ማሻሻያ ሁለተኛ አንቀጽ አልተቀበሉትም የሚለውን ክስ ውድቅ አድርገውታል። In the very beginning, you couldn't own any weapon you wanted to own. From the very beginning, when the Second Amendment existed, certain people weren't allowed <laughs> to happen. ስለዚህ ተግባራዊ እንዲሆን የምንከራከርባቸው አንዳንድ ነገሮች ከሕገ መንግሥቱ ጋር የሚቃረኑ መሆናቸው እንግዳ ነገር ነው። ባይደን ጠቅላይ አቃቢ ሕጋቸውን ሜሪክ ጋርላንድን ፍርድ ቤቶች ራሳቸውን ወይም ሌሎችን ሊጎዱ የሚችሉ ሰዎች መሳሪያዎችን እንዳይዙ በጊዜያዊነት የሚያግደውንና ሬድ ፍላግ እየተባለ የሚጠራውን ረቂቅ እንዲያቀርቡ አዘዋል። የፍትህ ሚኒስትርም የጦር መሳሪያ ዝውውርን ለማጥናት ለማህበረሰቡ ዘንድ ለመድረስና ሌሎች ጥቃቶችን ለመከላከል የሚያስ ችሉ ስልቶችን ለመንደፍ እንዲውል ከአንድ ቢሊዮን ዶላር በላይ መድበዋል። ክቡራትና ክቡራን አድማጮች ለዛሬ ቅዳሜ ምሽት የተሰናዱት ቅንብሮች በዚሁ ተጠናቀዋል። አብራችሁን ስላመሻችሁ እናመሰግናለን። ነገ እሁድ በራዲዮ መጽሔት ፕሮግራም ከልዩ ልዩ ቅንብሮች ጋር አብራችሁን እንድታመሹ በአክብሮት እየጋበዝን በዚሁ እንሰናበታለን። ያስተናገድኳችሁ ቆንጅ ይታየ ነኝ። በሰላም እደሩ። 다이드.